ዶክተር ደረሰ አየናቸው የቀድሞው የደብረ ብርሃን ዩኒቨርሲቲ የድህረ ምረቃ ትምህርት ቤት ዲን፣ ሰለሞናውያን የኢትዮጵያ መንግሥት ታሪክ ከ1262 እስከ 1521 በሚል ርዕሰ መጠሪያ አንድ የምርምር ጥናቶን ያካሄዱበትን ስለ መካከለኛው ዘመን ኢትዮጵያ ታሪክ ጽፈዋል። ይህን መጽሐፍ አንድ በአማርኛ ቋንቋ ለመጻፍ ለምን አሰቡ ወይም ወደዱ? ሁለትስ የመጽሐፉ ዋነኛ ዓላማና ግቦች ምንድን ናቸው? አመሰግናለሁ። ካሳሁን እንግዲህ ይህንን እድል ስለሰጠኝ ይሄ መካከለኛው ዘመን መጽሐፍ እና የመንግስት ታሪክ ሰለሞናውያን እንዲለን የጻፍኩበት ምክንያት ዋናው በተለይ በአማርኛ እንድጨርስ ያነሳሳኝ በኢትዮጵያ ውስጥ ያለውን የታሪክ አጻጻፍ ሁኔታ እንደምታውቀው ነው። በብዙ በአማርኛ የተጻፈ የታሪክ ምርምር መጽሐፍ በተለይ በመካከለኛው ዘመን ላይ የለም ማለት ይቻላል። አብዛኛዎቹ ወይ በእንግሊዝኛ ነው የተጻፉት፣ አብዛኛዎቹ ወይ በፈረንሳይኛ፣ እንዲሁ በጀርመንኛ፣ በተለያየ የኢትዮጵያ ቋንቋ ባልሆኑ የተጻፈ ስለሆነ አንዱ መነሻ የሆነኝ ይኸው የዚህ ለኢትዮጵያውያኖቹ ታሪካቸውን ማንበብ አለመቻላቸው በብዙ ጊዜ ለረዥም ጊዜ ሲቆጨኝ የነበረ ስለሆነ በዚህ አይነት ሁኔታ በተለያየ ሁኔታ አይቼዋለሁ። በእኔ በተማርኩበት በፈረንሳይ አገር የመጀመሪያው ሲሄድ ያየሁት እና ያስደነገጠኝም አውሮፓያኖቹ ወይም ፈረንሳዮቹ የኢትዮጵያንን የግዕዝ ቋንቋ እንኳን በተምረው ይህንን የመካከለኛውን ዘመን ታሪክ ብዙ መጽሐፍትና ብዙ መመረቂያ ጽሑፎች እያሳተሙበት እና ያቀረቡበትን ሁኔታ ተመልክቻል። እና ይህንን ሳይ የእነሱን ሀገር ታሪክ በራሳቸው ቋንቋ ነው እንጂ የሚጽፉት በሌላ ሰው ሀገር ቋንቋ ተጽፎ አናይም። ስለዚህ ይሄ አንዱ አነሳሽ ጉዳይ ነበረ ማለት ነው። የኢትዮጵያው በበቂ ሁኔታ የለም፣ ይሄኛው ደግሞ በእንግሊዝኛና በሌሎች ቋንቋዎች በኢትዮጵያ ቋንቋ ባልሆነ የተጻፈ ስለሆነ ነው። ከዚሁ ጋራ እንግዲህ የኢትዮጵያ ታሪክ አጻጻፍም ራሱ ወደፊትም የኢትዮጵያ ታሪክ እንዴት ጻፍ ብሎ መጠየቅ ያስፈልጋል። ይሄ የአሁኑ የዚህ ዘመን ጥያቄ መሆን አለበት። እና የኢትዮጵያን ታሪክ እንዴት እንጻፍ የምንልበት ጊዜ፣ የታሪክ መረጃ ምንጮችን እንዴት አድርጎ መጠቀምና ማብራራትና ጠንካራና ደካማ ጎናቸውን እያሳዩ ለአንባቢው ማሳወቅ እና አንባቢውም ደግሞ ይህንን ጉዳይ የታሪክ መረጃ ምንጮችን ጠንካራና ደካማ ጎን እየለየ ተረድቶ የታሪክን ግንዛቤ እንዲያሰፋ ዓላማም አለው ማለት ነው ይሄ። ስለዚህ በኢትዮጵያ ውስጥ የቀረቡ ሕዝባዊ ወይንም የፐብሊክ የምንላቸው ታሪክ ጸሐፊዎች እና በተለይም ደግሞ በቅርብ ጊዜ ብዙ በብዙ ጋዜጠኞች የሚጻፉ የኢትዮጵያ ታሪክ መሰረታዊውን የታሪክ ጥናት አመክንዮ ስነ ጥናት እየተከተለ ስላልሆነ ይሄ መጽሐፍ እንግዲህ አንዱ ሊያሳየው የሚፈልገው የኢትዮጵያ ታሪክ በወይም በመካከለኛውም ዘመን ቢሆን የኢትዮጵያ ታሪክ እንዴት መጻፍ አለበት የሚለውን ጅምር በአማርኛ ያሳያል ማለት ነው። ጥናቱ በብዙ መጽሐፍቶች እና በብዙ ጽሁፎች ላይ በአርኪኦሎጂ ስራዎች ላይ እና በኦራል ትራዲሽን ታሪክ ላይ ተመስርቶ የተሰራ ስለሆነ የታሪክን ጥናት አጸናን ዘዴ ተከትሎ የመጣ ስለሆነ በኢትዮጵያ ውስጥ የተሻለ የመካከለኛው ዘመን የታሪክ ግንዛቤ ያስጨብጣል ብዬ አምናለው ማለት ነው። የመጽሐፉ መጠሪያ ሰለሞናውያን ነው የሚለው ሰለሞናውያን የሚለውን ቃል ለመጠሪያነት ሰለሞናዊያን የሚለው ሀሳብ እንደ ሀሳብ ነው መውሰድ የሚገባ እንጂ ይሄ የሰለሞናውያን መጽሐፍ እንደሚታወቀው ብዙ ጊዜ በክብረ ነገስት ላይ የተመለከተ ነው። ንግስት ሳባ ወደ ጥበብ ለማየት ሰለሞን የእስራኤሉ ንጉስ አገር ሄዳ ያንን ጥበብ ይዛ ተመልሳ እንደመጣች እና በዚህም መሰረት ደግሞ ልጇ ከተወለደ በኋላ ና ለስልጣን ሲደርስ ለልጇ ስልጣኗን የሰጠችበት እና ምኒልክ የሰለሞን ዘር ነው የሚለውን ሀሳብ አጉልቶ ይሄንን እንደምን ማየት አለብን በተለይ በብዙ ሀገሮች ያለው ፋውንዴሽናል ሚት የሚባል ማለት ብለን መውሰድ እንችላለን ማለት ነው ስለዚህ ሰለሞናዊያን ስንል በሰሜን ኢትዮጵያ በነበረበት ከዚህ ከአክሱም መፍረስ በኋላ በተለይ በአስራ ሶስተኛ ክፍለ ዘመን ሶስት ዋነኛ የሰሜን ግዛቶች ተነስተዋል አንደኛው የእንደርታ ነው ሁለተኛው የዛጉዌ ነው ሶስተኛው የአምሃራ የሚባሉ እነዚህ ሶስቱ በሰለሞናዊን ሰለሞናዊያንን ብለው በተነስተዋል ማለት ይሄ መጽሐፍ የክብረ ነገስት ራሳቸው በተለየ እንደርታ ሰው መሪዎች ናቸው ያስተረጎሙት። ከዛ በኋላ ይሄ ሀሳብ በሰሜን ኢትዮጵያ ውስጥ መንሸራሸር በመጀመሩ ኢትዮጵያ የተስፋይቱ ምድር ናት የሚለውን ሀሳብ ከዚህ ሀሳብ ውስጥ ስለተገኘ ክርስትና ደግሞ እንደሚታወቀው ክርስትና በጣም ተወስኖ ከግብፅ እስከ ኢትዮጵያ ድረስ በምስልምና ተውጦ፣ በየመንም እንደዚህ ሆኖ፣ በምስራቅም እንደዚህ እየገፋ ስለነበረ ሰለሞናውያን የሚለውን ሀሳብ ወስደው የክርስቲያኑን መንግስት ጠናክረው መመስረት ችለዋል። በዚህ መሀል ይሄንን ይሄ ተረትነው ነው አይገልጽም የሚለውን ሀሳብ ለመናገር ምክንያቱም ይሄ የሰለሞናን ሀሳብ የሆነ ፋውንዴሽናል ሚቱ በዚህ ሀሳብ ላይ ሲመሰረት የአማራዎቹ፣ የእንደርታዎቹ፣ የትግራዩ ወይንም የዛጉዌ ነገስታት እንደዚሁ ሰለሞናን በሚለው ሀሳብ ላይ ስለተስማሙ ይሄ ስምምነት የአንድን በምስራቅ አፍሪካ ሊፈርስ የነበረውን ሊጠፋ የነበረውን መንግስት ያቆመ ሃሳቤ ስለሆነ በዚሁ መሰረት የዚህ መጽሐፍ መጠሪያ እንዲሆን አድርጌዋለሁ። በመጽሐፉ መጠሪያው ጋር አብሮ በሰለሞናዊያን ቻም ብሎ ያበቃም የኢትዮጵያ መንግስት ታሪክ ከ1262 እስከ 1521 የሚል ርዕስ አለው። ተያይዞ የዚህ የኢትዮጵያውያን መካከለኛው ዘመን አሁን ላለችው ኢትዮጵያና ኢትዮጵያዊነት ያበረከተው አስተዋጽኦ ምንድን ነው? የኢትዮጵያን መካከለኛ ዘመን ታሪክ ልዩ ስፍራ የሚያስይዘው በኢትዮጵያዊ ማንነትና አንድነት ላይ ምን አይነት የጎላ አስተዋጽኦ አለው ማለት ይቻላል? በጣም አመሰግናለሁ። ይሄ ትልቅ ጥያቄ ነው። እንግዲህ የሰለሞናውያን ነገስታት የኢትዮጵያን መንግስት ስንል የዳማት መንግስት አለ፣ የአክሱም መንግስት አለ፣ እንደዚሁ የሰለሞናውያን መንግስት የምንለው አለ ማለት ነው። ስለዚህ ኢትዮጵያ የረዥም የመንግስት ታሪክ ውስጥ ይሄ የሰለሞናዊ መንግስት የመጣው ከፈረሰ ፍርስርሱ ከወጣ በምንም አይነት ሁኔታ ራሱን ሊቆጣጠር ያልቻለ በህዳት የጎበዝ አለቆች ከተለያየ ቦታ ተበታትኖ ያለውን የኢትዮጵያን ግዛት እንደገና ያሰባሰበ ማለት ነው። በሚያስገርም ሁኔታ ነው ይህንን ማየት የምንችለው። ምክንያቱም እነዚህ በተበታተነ ሁኔታ የነበረውን ሊዋጥ ሊጠፋ የነበረውን መንግስት እንደገና ያቆመ ዘመን ነው እና ይሄ ዘመን ሲያቆም በጣም በወሳኝ ሁኔታ ነው ማቆም የተቻለው። ይችላል ማለት ይቻላል። ሰለሞናዊያን ማለት ነገስታቱን ነው። ደግሞ በኋላ እንደገና ሪዮት ወይንም እሳቤ በማንሳት የአዜባዊነት በምለው ሀሳብ ላይ በዚህ ላይ ተመስርተው መሰረት ነው የመሰረተ የመጀመሪያው መሰረት የመንግስት አስተዳደርን መሰረት ለመንግስት በጣም ሰፊውን ዛሬ ኢትዮጵያኖች የምንጠቀምባቸውን በአብዛኛዎቹን ስርዓት የምንላቸውን ነገር በዚህ መከክለኛው ዘመን የተመሰረተ ነው። የትኛውም ስርዓት አብዛኛው ስርዓት በዚህ ዘመን እንደተመሰረተ ይታወቃል። ለምሳሌ የስርዓተ መንግስት አለ፣ ስርዓተ ግብር አለ፣ ጉልት ስርዓት አለ፣ የርስት ስርዓት አለ፣ የጉዞ ስርዓት አለ፣ የቤተ ክርስቲያን ስርዓት አለ፣ የስፌት የሚባል ስርዓት አለ እና እጅግ የሚበዙ በርካታ ስርዓቶች መሰረት የተጣለበት። እነዚህ መሰረት የጠላለባቸው ስርዓቶች ደግሞ እያንዳንዳቸው በጽሁፍ የቀረቡ ናቸው። በቤተ ክርስቲያን ስርዓት ውስጥ እያንዳንዱን በጽሁፍ አቅርበው ለማህበረሰቡ በቤተ ክርስቲያን በየሳምንቱ እየተነበበ ያንን የኢትዮጵያን ካልቸር የኢትዮጵያን ባህል ዛሬ የምንለውን መሰረት ያስያዘ ነው። በመንግስት አስተዳደር ውስጥ እንደ ቅድም እንዳልኩት በመንግስት ስ መንግስትን በማሰብ ሰለሞናዊያንን እስከ አስራ ዘጠኝ ስልሳ ስድስት ዓመተ ምህረት ድረስ የዘለቀ መንግስት አስተዳደር እሳቤን አደራጅቶ ከመካከለኛው እስከ ዘመናዊ ዘመን ድረስ ያለ እሳቤን ያደራጀ ዘመን ነው። ስለዚህ ብዙዎቹ የኢትዮጵያ የምንላቸው ለምሳሌ ኢትዮጵያ የምንላቸው ቅርሶች በሙሉ የመካከለኛው ዘመን ቅርሶች የተጻፉ ምን ያሉ ሁሉ ዛሬ በዩኔስኮ ሁሉ የተመዘገቡ እነዚህ መሰረታቸው በመካከለኛው ዘመን ላይ የቆመ ነው። ለምሳሌ ወታደራዊ ስርዓትን በተመለከተ ለምሳሌ በየግዛቱ የሚዞር ወታደርን ያደራጁት በመካከለኛው ዘመን ከባህረ ነጋሽ እስከ ጋሙጎፋ ድረስ ድረስ የሚዘልቁ የተለያዩ የተዘዋዋሪ የጦር ወታደር የጨዋ ሰራዊትን በማደራጀት የኢትዮጵያኖችን መስተጋብር ያደራጁትም እነርሱ ናቸው። በዚሁ ዘመን ነው የተጀመረው። በዘመናዊ መንግስት ውስጥ ተዘዋሪ መንግስት ነበረና ተዘዋዋሪ ከተማ ያደረጉትም እነሱ ናቸው። ይህንን የተዘዋሪ ከተማን የጀመሩትም እነሱ ናቸው። ይህም ልክ የአስተዳደር ስልት ነበረ ማለት ነው። ሌላ በኢትዮጵያ ውስጥ የተለያዩ የክልል አስተዳደርን እና የመካከለኛው መንግስት አስተዳደርን የመሰረቱት እነሱ ናቸው። በተለያየ በሶስት ቦታ ከፍለው አንዱ በቀጥታ ሌላው በተዘዋዋሪ ሶስተኛ ደግሞ በግብር ከፋይ በሩቅ ያሉትን የግብር ከፋይ አስተዳደርን የተደራጀው በዚሁ በመካከለኛው ዘመን ነው። ስለዚህ በወታደራዊም በሃይማኖታዊም በኢኮኖሚውም መሰረት ላይ ቆሟ። ኢትዮጵያ ዛሬ ረዥም የታሪክ ዘመን እንዲኖራት ካደረገው ዘመን የመካከለኛው ዘመን ዋነኛውና ምሰሶ ነበረ ማለት ይቻላል። አሁን እንዳነሱት መጽሐፍ ውስጥም እንደጠቀሱት በተለይም የዚህ የተዘዋዋሪ ከተማን ጉዳይ አንስተዋል። ያ ምን አይነት ሚና ተጫውቷል? መንግስት ረግቶ ወይም አልጋ ረግቶ ቀጣይነት እንዲኖረው፣ ሳቢውስ የመጣው ከየት ነው? እንዴት ተጀመረ? የቱጋሳ በቃ አመሰግናለሁ። ይሄ የተዘዋዋሪ መንግስት ከተማ ጉዳይ በጥንትም ዘመን አለ፣ በአክሱማውያንም ዘመን አለ፣ በዛጉም ዘመን አለ። ግን ይሄ በከፊል የሚንቀሳቀስ ነው። ይሄኛው ግን ይኩኖ አምላክ ስልጣኑን በያዘ ጊዜ እጅግ ስር ነቀል ለውጥ ያመጣው የንጉሱን ከተማ ከተማ ንጉስ ነው የሚባለው የከተማ የንጉሱን ከተማ ከቦታ ወደ ቦታ በማዘዋወር የሚጠቅመው ነገር የጦር ስልት ስለሆነ ወይም በጦር ስልት ስርዓት ውስጥ ስለሆነ የመንግስት ከተማው ከቦታ ወደ ቦታ በሚዘዋወርበት ጊዜ ከሰላሳ እስከ አርባ ሺህ ሰው ይዞ ነው የሚንቀሳቀሰው እና ከሰላሳ እስከ አርባ ሺህ ሰው በሚይዘው በሚንቀሳቀስበት አብሮት ከመቶ ሺህ የማያንሱ እሳት የጋማ ከብቶች ወይንም ትስፖርት የሚያደርጉ አብረው ይንቀሳቀሱ ነበር ማለት ነው። አንድ ምሳሌ ንጉስ ለምሳሌ አምደጽዮን የሚባል ንጉስ አምሃራ ከሚባለው ወይንም ከደቡብ ወሎ አካባቢ ተነስቶ ቀጥታ በአስራ ሶስት ዜሮ ሰባት ስልጣን በያዘ በሁለተኛ አመቱ ዜሮ ዘጠኝ እስከ አክሱም አልፎ እስከ ምጽዋ ድረስ ደርሶ ከምጽዋ ደግሞ በዚሁ ተመልሶ ከጎጃም ዳሞት አድርጎ እስከ ሀድያ ሄደዋል ማለት ነው። ስለዚህ ይሄ ከተማውን ይዞ ነው የሚንቀሳቀሰው። በከተማ ውስጥ ይሄንን በማድረጉ ምክንያት በቅርብ ሆኖ የማንኛውንም የአስተዳደር ለውጥ ወይም የአስተዳደር ጉዳይ ይፈታ ነበር ማለት ነው። አንደኛ ወታደራዊ ጉዳይ ይፈታል፣ ሁለተኛ አስተዳደርን ጉዳይ ይፈታል ማለት ነው። በዚህ ምክንያት ቀስ እያለ የመጣው የተዘዋዋሪ መንግስት እንደገና ከአምደ ጽዮን በኋላ ሌሎቹ ዘርዓ ያዕቆብ፣ ሌሎችም ከሱ የተከተሉት ደግሞ ከፊል ከተማን በየስፍራው መመስረት ጀመሩ ማለት ነው። ከፊል ተዘዋዋሪ ከተማ በሚመለሱበት ጊዜ እዛው ከተማ ይሰፍራሉ ማለት ነው። ለምሳሌ በአክሱም ያላቸው ከተማቸው፣ ከዛ ደግሞ እንደገና በአንጎት በአማራ እያለ በሸዋ በፈጠጋር ዳዋሮ እያለ እስከ ዋጅ ድረስ እስከ ዝዋይ ድረስ ያለ የነገስታት ከተማዎች አሉ እና በዛ እየተቀመጡ በዛ ስፍራ በሚቀመጡበት ጊዜ ሁለት ነገር የወታደራዊን ጉዳይ ይከታተላሉ። እንደገና ደግሞ የሲቪል አስተዳደሩን ጉዳይ ይከታተሉበታል ማለት ነው። ይሄ በዚህ እንዳለ ነው የቀጠለው። ልክ ኢማም አህመድ በተነሳበት ጊዜ እንደገና ይሄ ጉዳይ የሰለሞናዊ መንግስት ስለተዳከመና ወደ ሰሜን ወደ ጎጃምና ጎንደር ስላፈገፈገ በዛ እንደተዳከመ እናያለን። ከዛ በኋላ ንጉስ ገላውዲዮስ ይሄ የጥንት የአባቶች ከቦታ ወደ ቦታ መዘዋወር ባህል ሆኖ ቀረ። ስለዚህ ከአሁን በኋላ አንድ ዋና ቋሚ ከተማ ያስፈልጋል በሚል በመጀመሪያው አካባቢ ወደ ወጅ በሚባለው በዛ አካባቢ ከተማ መስርቶ ነበረ። በኋላ የግድ ወደኋላ እንዲያፈገፍግ ሆነ። ከዛ በኋላ ነሰር ጸድንግልም ይሄ የራሳቸው ቋሚ ከተማ የመመስረት አሳዩ ይሄንኑ መከተል ማለት ነው። ከዛ በኋላ ሰሲኒዮስ በጎንደር ደንቀዝ አካባቢ አንድ ከተማ መሰረተ። ከዛ በኋላ የፋሲሊደስ ከተማ ተመሰረተ። ዶክተር ደረሰ አየናቸው የቀድሞው የደብረ ብርሃን ዩኒቨርስቲ ድህረ ምረቃ ዲንና የሰለሞናውያን የኢትዮጵያ መንግስት ታሪክ ከ1262 እስከ 1521 መጽሐፍ ደራሲ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ ካሳሁን።